የቀድሞ የአንድነት ለዲሞክራሲና ለፍትህ አመራር አባል አቶ ሀብታሙ አያሌው ለሕክምና ከሀገር ውጭ ለመሄድ ያቀረበውን አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዳኛ አልተሟላም በማለት ዛሬም እንዳልወሰነ አስታወቁ። በአቃቤ ሕግና በእነ አቶ ሀብታሙ አያሌው መካከል ባለው ክርክር ላይ ውሳኔ ለማሰማትም ለአምስተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ የዛሬውን ችሎት ተከታትሏል። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ አብታሙ አያሌው ለህክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ዛሬም መልስ አላገኘም። በጽኑ የታመመው አቶ አብታሙ በሐኪም ወደ ውጭ ሀገር ሄዶ እንዲታከም ቢታዘዝም ጠቅላይ ፍርድ ቤቱ የጣለበት ከሀገር የመውጣት እግድ ይህን ሊያደርግ አላስቻለውም። ፍርድ ቤቱ ቀደም ሲል ባዘዘው መሰረት አቶ ሀብታሙ አሁን ያጋጠመውን የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችልና በግድ ሕክምናውን ለማግኘት ወደ ውጭ ሀገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃም ትናንት ማስገባቱን ጠበቃው አቶ አምሃ መኮንን አስረድተዋል። ይሁንና ፍርድ ቤቱ ዛሬ በዋለው ችሎት ዳኛ ባለመሟላቱ ዳቤቶታው መልስ ሊሰጥ እንደማይችል ገልጿል። ስለሚቀጥለው ቀጠሮም ፍርድ ቤቱ የሰጠውን ትዕዛዝ አቶ አምሃ በይበልጥ አብራርተዋል። ሐሙስ ዕለት ምናልባት ወይም በጽህፈት ቤት ተከታተሉ የሚል ነገር ነበር የተነገረን። ነገር ግን ይሄ በጽፈት ቤት ተከታተሉ የሚለው ነገር እርግጠኛ አይደለም። በእርግጠኝነት መቼ መቅረብ እንዳለብን ይነገረን በሚል ጠይቀናል። በኋላ ላይ ያው ሐሙስ ዕለት በጽህፈት ቤት ተከታተሉ ነው እንግዲህ፣ እሱም ላይ ተሟልተን ውሳኔ የምንሰጥ ከሆነ የሚል ነገር ነው የተነገረው። ስለዚህ እንግዲህ የምንጠብቀው የምናረገው ሐሙስ ዕለት እንቀርባለን። አሁንም ፍርድ ቤት ውሳኔ መስጠት የሚችል ከሆነ ውሳኔ ይሰጥበታል፣ የማይችል ደግሞ ከሆነ እንግዲህ የሚባለውን ለመስማት ነው። ዳኛ አልተሟላም በሚል ምክንያት ዜጎች የሚጠብቁት ፍትህ መጓተት እንደሌለበት የሚያስረዱት አቶ አምሃ ብዙ ባለሙያዎችንም ያማረረ ችግር እንደሆነ ተናግረዋል። በሁሉም የፍርድ ቤት ደረጃ ዳኛ አልተሟለም የሚለው ምክንያት እየተለመደ እና የዕለት ከለገጠመኝ እንደሆነ የገለጹት አቶ አመሀ ይህን ችግር መፍታት ያለበት መንግስት ነው ብለዋል። የዳኝነት አካሉ ለዜጎች ፍትህ መስጠት ካለበት በማናቸውን ጊዜና ሁኔታ ተሟልቶ መገኘት አለበት። መንግስት ይህንን የማሟላት ኃላፊነት አለበት። እንደኔ እምነት ፍርድ ቤቱም ግዴታ አለበት ብዬ ነው የማስበው ሰዎች አጥፍተዋል ተብለው ወይም ሌላ የመብት ጥያቄ አቅርበው ሌላ ቦታ አይደለም መሄድ የሚችሉት ፍርድ ቤት ነው መሄድ የሚችሉት። ፍርድ ቤት በማናቸውም ጊዜ ፍርድ ለመስጠት በሚችልበት ሁኔታ ተሟልቶ መገኘት አለበት። እንዲህ ለባለ ጉዳይ ዳኛ አልተሟላም የሚለው ምክንያት እየተሰጠ እንዲቀበል መጠየቅ አግባብ ነው ብዬ አላስብም። ይሄ በዚህ በሀብታሙ ጉዳይ ብቻ ሳይሆን በአጠቃላይ በፍትህ ስርዓት ውስጥ የሚታይ ሊቀረፍ ያልቻለ እና የተለመደ የመጣ ችግር ነው። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቃቢ ሕግና በቀድሞ አንድነት አመራር አባላት በአቶ ሀብታሙ አያሌውና በአቶ ዳንኤል ሽበሺ፣ በአረና አመራር አባል አቶ አብርሃ ደስታ፣ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም በአቶ አብርሃም ሰሎሞን መካከል ባለው ክርክር ላይም ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ለአምስተኛ ጊዜ ቀጠሮ ቆርጧል። እንደዚሁም በሌላ መዝገብ ማለትም በአቃቢ ህግና በኢንተርኔት አምደኞቹ ሶልያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይም ውሳኔ አልሰጠም። ሁለቱንም መዝገቦች ለጥቅምት 11 ቀን 2009 ዓ.ም ቀጥሯቸዋል። ከበፈቃዱ ኃይሉ በስተቀር በሁለቱም የክስ መዝገቦች ስማቸው ቀደም ብሎ የተዘረዘረው ተከሳሾች የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቤ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ